እግዚአብሔር አምላካችን እናመሰግናለን። የዛሬው መልእክታችን የተመሰረተው ማርቆስ ወንጌል ምዕራፍ አራት ከቁጥር 30 እስከ 41 ባለው ላይ ነው። የተወሰነ አንቀጽ እንደዘለልኩ ታያላችሁ። ከተከታታዩ በእርግጥ በመግቢያ ላይ ትንሽ እጠቅሰዋለሁ። እንደምታዩት በዚህ ክፍል ጌታችን ኢየሱስ ክርስቶስ በባህር ዳር እያስተማረ ነው ያለው እና በጣም ብዙ ምሳሌዎችን እየተናገረ ነው እና እነዚህ ምሳሌዎች ብዙዎቹ ከዘር ጋር የተያዙ እንደሆኑ አይታችኋል። ከቁጥር አንድ ጀምሮ እና ቁጥር ሰላሳ ላይ ጌታ ኢየሱስ የእግዚአብሔር መንግስት ምን እንደምትመስል ምሳሌ ነገራቸው እና የእግዚአብሔር መንግስት በምን እንመስላታለን ብሎ ጥያቄ ጠየቀና፣ ወይስ በምን ምሳሌ እናስመስላታለን፣ ወይስ በምን ምሳሌ እንመስላታለን አለ እና እንደ ሰናፍጭ ቅንጣት ናት እሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች። በተዘራችም ጊዜ ግን ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችም በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። የሰናፍጭ ዘር ከጤፍ ትንሽ በለጥ የምትል ናት እና ትንሽ ናት እና በአትክልት ቦታ ስትዘራ፣ በሰዎች አእምሮ ስትታሰብ ዝም ብሎ በቅላ ቶሎ በቅላ ሆና ቅርንጫፎች አውጥታ ወፎች ይሰፍሩባታል ተብሎ ማንም ሰው አይገምትም። ጤፍን እንደዛ አትገምቱትም አይደል? ልክ ከጤፍ ትንሽ በለጥ ስለምትል ዛፍ ትሆናለች ብሎ የሚገምት ደግሞ ማንም ሰው የለም። ግን ዛፍ ትሆናለች። ይሄ የእግዚአብሔር መንግስት ምሳሌ ነው ብሎ ጌታ ኢየሱስ ተናገረ። አሁን ይህንን ጥቂት ነገር ልናገርበትና ወደ ዛሬ መልእክት እሄዳለሁ። በእርግጥ ምንድን ነው መሰላችሁ? አሁን እኛ እዚህ ተሰብስበናል። የሰናፍጭ ቅንጣት አይነት ነን። እኛ እዚህ በጣም ትንሽ ነን፣ ኢንሲግኒፍካንት ነን በሰዎች አመለካከት። ልክ እንደዛች ሰናፍጭ ቅንጣት ነው ቤተክርስቲያን የምትጀመረው ከዛ በኋላ አድጋ የሰማይ ወፎች እስከሚሰፍሩባት ድረስ መጠለያ ልትሆን እንደምትችል ማንም ሰው ሊገምት አይችልም። ግን ትልቅ ኢምፓክት ትልቅ ተጽዕኖ ማምጣት ትችላለች ቤተ ክርስቲያን። ልክ የእግዚአብሔር መንግስት እንደዚህ ናት። ጌታ ኢየሱስ ክርስቶስ ሲመጣ ብቻውን ነው የመጣው። 12 ደቀ መዛሙርት አብረው ተሰበሰቡ። ከዛ በኋላ የሚገርም ነው። አለም አቀፍ ነው የክርስትና እንቅስቃሴ። አሁን አረብ ሀገሮች ውስጥ ጌታ የሱስ ክርስቶስንና የክርስትናን እምነት የሚጠሉ ብዙ ሰዎች አሉ፣ ግን በጣም ብዙ ክርስቲያኖች ደግሞ ውስጥ ውስጡን አሉ። እና ይሄ የእግዚአብሔር መንግስት ምሳሌ ነው። እና የሰናፍጭ ፍጭ ቅንጣት ታድጋለች፣ ዛፍ ትሆናለች፣ ብዙዎች ይጠለሉባታል። ይሄ የቤተ ክርስቲያን ምሳሌ ነው። ከዛ በመቀጠል ነው ከቁጥር 35 ጀምሮ እስከ 41 ያለውን ክፍል የምንመለከተው እና ጌታ ኢየሱስ እዛ ባህር ዳር ሲያስተምር ቆየ። በጣም ብዙ ሺህ ሰዎች ተሰብስበዋል እና ባህሩ ዳር ያለውን አገልግሎት በምሳሌ ማስተማሩን፣ ብዙ ሺህ ሰዎች እንደተሰበሰቡ ጨርሶ ደቀ መዛሙርቱን ወደ ማዶ እንሻገር አላቸውና ደቀ መዛሙርቱ ደግሞም ሌሎች በታንኳ ያሉ ሰዎች አብረውት ተሻገሩ እና እየተሻገሩ እያለ ያው መሽቷል። ቁጥር 35 እንደምታዩት በዚያም ጊዜ በመሸ ጊዜ ነው የሚለው። በዚያን ቀን በመሸ ጊዜ መሽቷል፣ እየጨለመ ነው ያለው። እና ወደ ማዶ እየተሻገሩ ያጋጠማቸው ክስተት አለ። ከባድ ማዕበል ባህሩ ላይ ተነሳ። በታንኳ ነበር የሚሄዱት እና ጌታ ኢየሱስ ክርስቶስ ያደረገውን ነው ዛሬ የምናየው። እና የመልእክቴ ርዕስ የክርስቶስ ኃይል በተፈጥሮ ላይ የሚል ነው። እና ጌታ ኢየሱስ ክርስቶስ በተፈጥሮ ላይ ኃይል ያለው ስልጣን ያለው የሰውን ስጋ የለበሰ እውነተኛ ፈጣሪና አምላክ ነው። ይህንን አይምሯችን ውስጥ ማስቀመጥ መቻል አለብን። እና የዚህ ከቁጥር 35 እስከ 41 ያለው እውነት ልባችን ቢገባ ውስጣችን ቢሰርጽ እውነተኛ ክርስቲያኖች ሆነን እንኖራለን ብዬ አስባለሁ። ግን እንግዲህ በባህር ላይ ጌታ የሱስ እና ደቀ መዛሙርቱ እየተጓዙ ነው። ይህንን በተወሰኑ ነጥቦች አኳያ ነው የምናገርበት። የመጀመሪያው ነጥቤ የባህሩ ጉዞ ምሳሌነት የሚል ነው። ይሄ የባህሩ ላይ ጉዞ ጌታ የሱስ ከደቀ መዛሙርቱ ጋር ታንኳ ውስጥ ነው ያሉት። ወደ ማዶ እንሻገር ብሏቸው እየተጓዙ ነው የምን ምሳሌ ነው ይሄ የባህሩ ጉዞ? ብዙ ክርስቲያኖች ከጌታ ኢየሱስ ክርስቶስ በሕይወት ከነበረበት ጊዜ ጀምሮ እስከ አሁን ድረስ ያሉ ክርስቲያኖች ጌታ እስከሚመጣም ድረስ ይህንን ክፍል የሚወስዱት አስደናቂ የሆነ የሰዎች ሕይወት ምሳሌ እንደሆነ ነው። እና የባህሩ ጉዞ የሕይወት ምሳሌ ነው ጀልባው ራሱ የህይወት ምሳሌ ነው። በህይወት ልዩ ልዩ የመታመኛ ምሳሌ ነው። ጀልባው የእኛ የስጋችን ራሱ የተፈጥሯዊ ስጋችን ራሱ ምሳሌ ሆኖ ነው በብዙ ክርስቲያኖች ዘንድ በመታወቅ ላይ ያለው እና ደግሞም እውነተኛ ምሳሌ ነው እና የምንጓዝበት ያ ባህሩ ደግሞ የምንጓዝበት ዓለም ነው። ብዙ ጊዜ ባህር በዓለም በዚች ዓለም ተወክሎና ተመስሎ ነው መጽሐፍ ቅዱስ ላይ የምናገኘው። እና ግን በሁለተኛ ነጥብ የምናገረው እዚህ የባህሩ ጉዞ ምሳሌነትን በምናገርበት ጊዜ የህይወት ጉዞ እንደ ባህር ላይ ያለ ጉዞ ነው። ልክ የኛ የህይወት ጉዞ ስንወለድ ይጀመራል እያንዳንዳችን ከተወለድንበት ኦፍኮርስ ከማህፀን ከተጸነስንበት ጊዜ ነው የሚጀምረው ግን ከተጸነስንበት ከተወለድንበት ጊዜ ይጀምርና የኛ የእኛ የህይወት ጉዞ መቼ ነው የሚያበቃው ስንሞት ነው የሚያበቃው እስከዛ ድረስ እኛ ሁላችንም በጉዞ ላይ ነን እና ሁላችንም እና ስንሞት ያበቃል ግን በጉዞ ላይ ነን ይሄንን ማመን አለብን። እንደውም መጽሐፍ ቅዱስ ይሄንን በጉዞ ላይ ነን የሚለውን ነገር ሲያስረዳ ለአማኞችም፣ ለማያምኑትም በዚህ ዓለም ላይ እኛ ሰዎች ፍጡራን በሙሉ ጊዜያዊ ተጓዦች ነን እንግዶች ነን ነው የሚለው መጽሐፍ ቅዱስ። አሁን አንደኛ ጴጥሮስ ላይ ብትሄዱ በተደጋጋሚ እኛ እንግዶችንን እንግዶችና መጻተኞች ናችሁ እያለ ይናገራል። ብሉይ ኪዳንም ውስጥ ያሉ ቅዱሳን ይህንን በደንብ ተገንዝበው ነበር። በተለይ በተለይ ያዕቆብ እኔ በጣም አልረሳውም። ዮሴፍ ግብፅ ውስጥ ሄዶ ብዙ ዓመት ከቆየ በኋላ ያዕቆብ የዮሴፍን መኖር ሰምቶ ወደ ግብፅ ያዕቆብ ተጋብዞ ሄደ። ግብፅ ከተማ ውስጥ በፈርዖን ፊት ገብቶ ከፈርዖን ጋራ ዮሴፍ ሊያስተዋውቀው ሲያስገባው፣ ፈርዖን በቀጥታ ምንድን ያለው ለመሆኑ ዕድሜ ስንት ነው? ሽማግሌ የዮሴፍ አባት ብሎ ሲጠይቀው ያዕቆብ ምን አለ? የእንግድነት ዘመኔ በጣም መጥፎ፣ ከአባቶቼ ያነሰ ማለት ከአብርሃምና ከይስሐቅ ጥቂት ያነሰ ነው እና የእሱ ዕድሜ እና 149 ዓመቱ አካባቢ ነው የሞተው። ያዕቆብ እና ከነሱ ያነሰ ነው። እና ግን አለ ይሄ የእንግድነት ዘመኔ ነው፣ መራራ ክፉ ነበረ። ምክንያቱም ዮሴፍ ስለተሸጠ፣ ወደ ሩቅ አገር ስለተላከ፣ ያው ሞቷል ተብሎ ስለተነገረው እጅግ በጣም የሚረብሽ ዜና ነበር። እስካሁን ድረስ ሀዘን ከውስጡ እንዳልወጣት ታስባላችሁ። እና በጣም የመከራ ጊዜን ያሳለፍኩት ግን አለ የእንግድነት ዘመኔ ነው አለ። እና ይሄ የምድር ኑሯችን የምን ዘመን ነው? የእንግድነት ዘመን ነው። ማንም ዘላለማዊ የለም እዚህ። እኔ ሞታለሁ አንድ ቀን፣ አጼ ሞታለሁ ሁላችንም። አንድ ቀን እናልፋለን። መቼ እንደሆነ አናውቀውም፣ ግን እናልፋለን እና ይሄ የህይወት ጉዞ እንደ ባህር ላይ ያለ ጉዞ ነው። ለምንድን ነው እንደ ባህር ላይ ያለ ጉዞ ነው የምትለው ብላችሁ ትጠይቁኝ ይሆናል። ልክ የሚቀጥለው ነጥቤ ይህንን ያስረዳል። የህይወት ጉዞ በውጣ ውረድ የተከበበ ነው። አሁን ባህር ላይ የምትሄዱ ከሆነ የባህር በመርከብ ላይ ወይም በጀልባ ላይ ብትሄዱ በባህር ላይ የሚያጋጥማችሁ ነገር ምን እንደሆነ በፍጹም መገመት አትችሉም። ሰምታችኋል፣ ብዙ ስደተኞች ከዚህ ከሊቢያ ጠረፍ ላይ ተነስተው በየአመቱ ስንት እንደሚሞቱ ባህሩ ላይ ምን እንደሚሆን ማንም ሳያውቅም። በጣም የተዋጣላችሁ መርከበኞች ልትሆኑ ትችላላችሁ፣ ግን ምን እንደሚሆን ምን እንደሚያጋጥማችሁ አታውቁም። ልክ በህይወትም እንደዚህ ነው። አሁን ይህንን ልናገርበትና ወደ ህይወት እመጣለኝ። በባህር ላይ አንዳንድ ነገሮች ያጋጥማሉ። ድንገተኛ ማዕበል ይነሳል። ነፋስ ከየት እንደሚመጣ አታቁም። ድንገተኛ ማዕበል ይነሳና መርከቡን እንደ ምናምን ሊያንከረባብተው ይችላል። ልክ እንደ ክብሪት ሊያገለባብጠው ይችላል። እና የባህር ላይ ጉዞ እንደዛ አይነት ድንገተኛ ማዕበል ሊያጋጥመው ይችላል። ድንገተኛ የባህር አደጋ ጣዮች ሊያጋጥመው ይችላል። ሰምታችሁ እንደሆነ አሁንም እኛ ዜና ላይ ስንሰማ ከጥቂት ዓመታት በፊት ገና ኢትዮጵያ እያለን ሶማሊያ አካባቢ የባህር ላይ አደጋ ጣዮች ነበሩ፣ ፓይሬትስ የሚባሉት። እና እነሱ ሁልጊዜ መርከብን ያስቆሙና ሰዎችን ይገላሉ፣ ንብረት ይጠይቃሉ። የአደጋ ጣዮች አሉ። ራሱ መርከቡ ችግር ውስጥ ሊወድቅ ይችላል። መርከብ ሰው ሰራሽ ነገር ነው። ድንገት ሊታወክና ሊሰናከልና ወይ ኢንጂኑ ይቆምና ወይ ኤሌክትሪካል ሲስተሙ የሆነ ኮንፊውዥን ውስጥ ሊገባ ይችልና ራሱ መርከቡ ችግር ውስጥ ሊወድቅ ይችላል። ስለዚህ የባህር ጉዞ በውጣ ውረድ ምን የሆነ ነው የተከበበ ነው። አሁን ልክ እንደዚሁ የህይወትም ጉዞ በውጣ ውረድ የተከበበ ነው። አንዳንድ ጊዜ አንዳንድ ሳምንታት፣ አንዳንድ ወራት፣ አንዳንድ ዓመታት መልካም ስለሆኑ ሁሉ ጊዜ እንደዛ መልካም ሆኖ እንደሚቀጥል ሊመስለን ይችል ይሆናል። አንዳንድ ሰዎች አሉ በጣም ሞኞች። ህይወት ዝም ብሎ ዝም ብሎ ዝም ብሎ እንደ ስፖንጅ አልጋ ወይም እንደ ስፖንጅ እንደ ደላ የሚኖር ይመስላቸዋል። አይደለም፣ ህይወት ውስጥ ማዕበል አለ፣ ውጣ ውረድ አለ። ድንገተኛ የህይወት ማዕበል ሊነሳ ይችላል። ድንገተኛ አደጋ፣ ድንገተኛ ሞት። እዚህ አሜሪካ ውስጥ በቅርብ ቀን ነው እንና ዜና ሲያዩ እኔም ድንገት አይቼ በየቀኑ ነው በየተወሰነ ጊዜ ስንት ሰው እንደሚጠፋ ይናገሩ ነበር። ጀስት ዲዛፒር ያደርጋል ሰው። በህይወት ውስጥ የሚያጋጥም ምን እንደሆነ አናውቅም እና ህይወት በአደጋ በውጣውረድ በተለያየ ገጠመኞች የተሞላ ነው። የራሳችን ራሱ ይሄ ጀልባችን የእኛ ቀፎ የእኛ አካል ምን እንደሚያጋጥመው አናውቅም። እኔ ለሰዎች ተናግሬ ያውቃለሁኝ በዚህ በምድር ላይ ያሉ ጀርሞችና፣ ባክቴሪያዎች፣ ቫይረሶች ድንገት ሆስታይል ሆኖ ቢቀየሩ ለእኛ ኢሚዲየትሊ መሞት የምንችል ሰዎች ነን። እዚ ምላሳችን መላሳችን ውስጥ አፋችን ውስጥ ያሉ ጀርሞች ራሳቸው እና ይህን ሳስብ አንድ ዶክተር እዛ እንግሊዝ ሀገር በጣም የታወቀች ዶክተር አለች። እነናት ያቋታል እና እዚህ የወጣቶች ወንዶች እንትን ካምፕ እንወስዳለን በየአመቱ በክረምት ላይ እና እዛ ምግብ በማብሰል ያው ማንም ሰው ያገለግላል እዛ ዶክተር ምናምን የሚባል ነገር የለም በክርስቲያን አገልግሎት ውስጥ እና እዛ ካምፕ ፋየር ላይ ቁጭ ብለን ስናወራ እኔ አለች ውሻ ቢነክሰኝ ይሻለኛል ሰው ከሚነክሰኝ፣ አለች። ሰው ቢነክሰኝ የሰው ጀርም ነክሷችሁ በቀላሉ ሊድን አይችልም። ኢቭን ልትሞቱ ትችላለች ትችላላችሁ ብላ ስትናገር ደንግጫ አለሁ። እስከዚህ ድረስ እኛ ውስጥ የሚገሉ ጀርሞች ሊኖሩ ይችላሉ። ራሳችንን እንኳን ግን እግዚአብሔር ይጠብቀናል እንጂ። ታዲያ ይሄ የህይወት ማዕበል የህይወት ጉዞ እምላችሁ ነገር ምን እንደሚያጋጥመን አይታወቅም። ለዚህ ነው መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 27 ቁጥር 1 ላይ ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው ምን አታድርግ ይላል፣ አትመካ ይላል። በምንም ነገር በራሳችን መመካት የለብንም፣ በጊዜው መመካት የለብንም፣ በአገር መመካት የለብንም። መመካት ካለብን መመካት ያለብን በእግዚአብሔር ብቻ ነው። ስለዚህ የባህሩ ጉዞ ምሳሌነት እንደዚህ አይነት ምሳሌነት የያዘ እንደሆነ ባጭሩ እንድንረዳ እግዚአብሔር ይፈልጋል ይህን ይሄ ነገር ቢገባን ህይወታችንን በአግባቡና እንደ እግዚአብሔር ቃል ለመምራት እግዚአብሔርን ልንጠይቅና እግዚአብሔር ደግሞ ኃይል ሊሰጠን ይችላል የሚል እምነት አለኝ። ሁለተኛው ነጥቤ በህይወት ጉዞ ውስጥ የሰው ችሎታ መጠን ምን ያህል ነው የሚለውን ነገር ማሳየት ነው። አሁን ተመልከቱ። ቁጥር 35 ላይ በዚያም ቀን በመሸ ጊዜ ጌታ ኢየሱስ ክርስቶስ ወደ ማዶ እንሻገር አላቸው። ህዝቡንም ትተው በታንኳ እንደዚያ፣ ይሄ እንዲያው ብሎ የተተረጎመው ቃል እንደዚህ እንደዚህ ወሰዱት፣ ልክ እንደዚህ ወሰዱት በታንኳ ነው የሚለው እና ሌሎች ታንኳዎችም ከእሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እና ተመልከቱ ደቀ መዛሙርቱ ያደረጉትን ነገር ነው የምታዩት። አሁን ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ሲያስተምር ነበር። እንሂድ ወደ ማዶ አላቸው። ታዘዋል። አሁን ደቀ መዛሙርቱ ጌታን እየታዘዙ ባሉበት ጊዜ ያጋጠማቸው ነገር ያልተጠበቀ ነገር ነው። ማዕበልን ያጋጠማቸው። አሁን ደቀ መዛሙርቱ ጌታን እየታዘዙ ነው። አንዳንድ ሞኞች ክርስቲያኖች አሉ። ጌታን እየታዘዝን ባለበት ዘመን፣ እያገለገልን ባለበት ዘመን ምንም ነገር አያጋጥመንም ብለው ያስባሉ። ኖ፣ እንደዛ አይደለም። ጌታን እየታዘዝን ባለበት ጊዜ ይሄ እንደ ምሳሌ የተጠቀሰልን እውነትና ታሪካዊ እውነት የሚያሳየን እያገለገልን ጌታ ለጌታ እየኖርን ያልተጠበቀ ነገር በሕይወት ሊያጋጥመን እንደሚችልም የሚያሳይ ነገር ነው። ይሄ ያልተጠበቀ ማዕበል ደቀ መዛሙርቱን ጌታ ኢየሱስ ባለበት ታንኳ ውስጥ እያሉ አጋጠማቸው። ጌታ ኢየሱስ እያለ ማዕበል ሊያጋጥመኝ ይችላል። ጌታ ኢየሱስ እያለ ውጣ ውረድ ሊያጋጥመኝ ይችላል። የስ ጌታ ኢየሱስ እያለ ማዕበል ሊያጋጥመን፣ ውጣውረድ ሊያጋጥመን ይችላል። ግን የሚገርመው ነገር ጌታ ኢየሱስ ክርስቶስ በማዕበሉና በውጣውረዱ ላይ ስልጣን አለው። አሁን ይሄ ነው የመጨረሻ የክፍሉ ዋና ትምህርት። ግን ደቀ መዛሙርቱ ባልተጠበቀው አጋጣሚ በጣም ተረብሸው ነበር። ቅድም መግቢያዬ ላይ አንድ ነገር ተናግር ያለው ደቀ መዛሙርቱ አስራ ሁለት ናቸው እና ከአስራ ሁለቱ መካከል አራቱ በባህር ላይ ከፍተኛ እውቀት ያላቸው ናቸው። ምክንያቱም አሳጥማጆች ነበሩ። እና እነዚህ አሳጥማጆች ስለ ባህር፣ ስለ ማዕበል እና ስለ ጀልባ ኤክስፐርቶች ናቸው፣ ጥሩ እውቀት አላቸው። ግን አሁን ያጋጠማቸው ነገር ከአቅማቸው በላይ ነው። አሁን ታያላችሁ ምንድን ነው የሚለው እዚህ ጋር ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር እና አሁን አስቡ አሁን የሆነውን ነገር። ብርቱ አውሎ ነፋስ ነው የተነሳው። መርከቧ እየተወዛወዘች ነው። መወዛወዝ ብቻ አይደለም፣ መርከቦች ሊወዛወዙ ይችላሉ። በጣም መወዛወዝ ብቻ አይደለም። ይሄ ማዕበሉ ሲነሳ መርከቧን በኃይል ነው የሚመታት። ስብርብርም እንክትክትም ማድረግ ይችላል። እንደዚህ አይነት ሁኔታዎች በታሪክ ተከስተው ያውቃሉ ግን አሁን በጣም ይባስ ብሎ ውሃው ነው አስፈሪ የሆነው ውሃው ታንኳ ውስጥ ገባ ውሃ ታንኳ ውስጥ እየገባ ያለ የታንኳው ክብደት ምንድን ነው የሚሆነው እየጨመረ ይሄዳል ታንኳው ካልተገለበጠ ምንድን ነው የሚሆነው መስጠም ነው የሚመጣው ስለዚህ ደቀ መዛሙርቱ በቀጥታ ያሰቡት ነገር ይሄ ከአቅማችን ከቁጥጥራችን ምንድን ነው በላይ ነው። አንዳንድ ጊዜ አንዳንድ የታንኳ ባለቤቶች ታንኳ ውሃ ታንኳ ውስጥ ሲገባ ቶሎ ቶሎ ከታንኳ ውስጥ ውሃ መቅጃና ማፍሰሻ ነገር ያዘጋጃሉ እና እኔ እገምታለሁ አስራ ሁለቱም በዚህ ስራ ላይ ተባብረው እንደነበረ ግን ከአቅማቸው በላይ ነው እና እነዚህ ደቀ መዛሙርቱ ዕውቀታቸውን፣ ልምዳቸውን እና የግል ጥረታቸውን አድርገዋል። አሁን እዚህ ጋር የንዑስ ርዕሴን አይታችሁ እንደሆነ በህይወት ጉዞ ውስጥ የሰው ችሎታ የተመጠነ ነው። በህይወት ጉዞ ውስጥ የህይወት ማዕበል ሲያጋጥመን፣ በህይወት ማዕበሎቻችን ላይ ሊረዱን የማይችሉ ብዙ ነገሮች አሉ። እውቀታችን ሊረዳን አይችልም። አንዳንድ ማዕበል ሲነሳ ልምምዳችን ሊረዳን አይችልም። ጥረታችን ሊረዳን አይችልም። ደቀ መዛሙርቱን ተመልከቱ። ጥረታቸው፣ ልምዳቸው፣ ኤክስፐርቲዛቸው፣ ያ ሁሉ ችሎታቸው፣ ቁጥራቸው አልረዳቸውም። አስራ ሁለት መሆናቸው እና ጥረቶቻችን፣ ልምምዶቻችን፣ እውቀታችን፣ ኃይላችን፣ ገንዘባችን፣ ንብረታችን እና ጤናችን፣ ጉልበታችን እንኳ በህይወት ማዕበል ጊዜ ላይረዳን ይችላል። ይሄ በጣም ጠቃሚ እውነታ ነው። ይህንን ብትይዙልኝ በህይወታችሁ ማዕበል ሲነሳ ዞር የምትሉት ወዴት እንደሆነ እንድታስቡና እንድትገነዘቡ እግዚአብሔር ይረዳችኋል። እና ይሄ ሁሉ የሚያሳየው አሁን እዚህ ጋር የሆነው ነገር የሚያሳየው እኛ በተፈጥሯችን ውሱን የሆነ ችሎታ እንዳለን ነው። ሁሉን ማድረግ አንችልም። እውነተኛ ደካሞች ነን። ይህንም መገንዘብ አለብን። በእኛ ህይወት ነገር ሁሉ ገደብና ወሰን አለው። ይሄን ካልገባንና ካልተገነዘብን በህይወት ማዕበል ውስጥ የማለፍ ኃይልና የማለፍ ጥበብ፣ የማለፍ ጉልበት በእውነት ሊኖረን አይችልም እና የሰው ችሎታ ውሱን ነው። በአንዳንድ ማዕበላዊ ሁኔታዎች ውስጥ አሁን ይህንን ትንሽ ሰፋ ላድርገውን እና ልናገርበት። በዚህ ዓለም ላይ ቴክኖሎጂውና ሳይንሱ በጣም እንደረቀቀ ታውቃላችሁ እና የሰው የሰው ልጅ አሁን ይሄ በግለሰብ ደረጃ ነው እየተናገርኩ ያለሁት ግን በዓለም ደረጃ ሰፋ አድርጋችሁ ብትመለከቱት አንዳንድ ጊዜ በዓለማችን ላይ ይሄ እውቀት፣ ሳይንስ፣ ኃይል ሊቋቋመው የማይችል አንዳንድ ክስተቶች ተከስተዋል። በቅርቡ ባለፈው መስከረም ጥቅምት አካባቢ ነው። ኤግዛክትሊ ወሩን አላስታውሰውም። አንድ አውሎ ነፋስ ከዚህ ከደቡብ አካባቢ ተነሳና ቀጥታ ወዴት ነው የመጣው? ወደ ፍሎሪዳ እና ወደ ፊሎሪዳ አካባቢ መጣ እና ኖርዝ ካሮላይና አካባቢ ድረስ እንዳለ በማዕበል ተጥለቀለቅ አገሩ ማንም የአሜሪካ መንግስት በዛ ሁሉ ኃይሉ በዛ ሁሉ ጥበቡ በዛ ሁሉ ሚሊተሪው ይህን ማቆም አልቻለም። መንግስት እንኳን የማያቆመው ማዕበል አለ ልላችሁ ነው። በጣም አስቸጋሪ ነገር ነው። ማን ማን ሊቋቋሙ ይችላል የተፈጥሮ ማዕበልን? ስለዚህ እኛም ውስጥ የሚነሳ ማዕበል፣ በህይወታችን የሚያጋጥመንን ማዕበል ልንቋቋመው የማንችልበት ደረጃና እውነታ እንዳለ መገንዘብና ማወቅ በጣም አስፈላጊ ነው። የሚቀጥለው ነጥቤ ጌታ ኢየሱስ ጋር ነው የሚያመጣ ነው። አሁን እንደምታዩት ታንኳዩ በውሃ ተሞልቷል እና ደቀ መዛሙርቱ በጣም ተጨንቀዋል፣ ፈርተዋል። ከሚያውቁት ነገር በላይ ነው፣ ከችሎታቸው በላይ ነው። እና ስለዚህ አንድ ነገር ሲያደርጉት አያላችሁ ቁጥር 37 ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። ጌታ ኢየሱስ የት ነው ያለው? እሱም ከበስተኋላዋ ትራስ ተንተርሶ ተኝቶ ነበር። እና አንቅተውም መምህር ሆይ ስንጠፋ ግድ አይልህምን አሉት። እና የሰጠው መልስ አለ እሱ ጋር መጣለሁኝ። እና ጌታ ኢየሱስና ስልጣኑን ነው የምንመለከተው። እና ነገሩ ከቁጥጥራቸው ውጪ በሆነበት ጊዜ ጌታ ኢየሱስ ጋር መጡና የጠየቁት ጥያቄ የሚገርም ነው። ቅድም እኮ ታያላችሁ በጣም ብዙ ሺህ ሰዎች እየሰሙት ሲሰብክ ነበረ እና ደግሞ ብዙ ተአምራቶችም አድርጓል። አሁን እዚህ ጋ ጌታ ኢየሱስ ክርስቶስን መምህሮይ ስንጠፋ ግዳይልህምን ግዳይልህም እንዴ ብለው ቀስቅሰው አስነስተውታል እና እኔ አንዳንድ ነገሮችን ኦብዘርቭ አደርጋለሁ እዚህ ጋር የጠየቁት ጥያቄ እንደምትመለከቱት የሚገርም ነው። ግድ አይልህም ወይ ግድ አይለውም። ጌታ ኢየሱስ አልገባቸውም፣ ጌታ ኢየሱስ ብዬ ነው ማስበው። በእርግጥ ብዙ ጊዜ ደቀ መዛሙርቱ አልገባቸውም ነበር። በኋላ በኋላ ነው በተለይ ሞቶ ከተነሳ በኋላ ነው የገባቸው። እና ያሰቡት እዚህ ጋር የገመቱት ነገር ግድ እንደማይለው ልክ እንደ ነሱ የተወሰነ ኃይሉ የተወሰነ እንደሆነ ቅድም ነገራቸዋለሁ። የእኛ ኃይል የእኛ ችሎታ የተወሰነ ነው ብዬ ልክ እንደ እነሱ አሰቡት። እና ነገሮች ግራ ሲያጋቡ፣ ምስቅልቅላቸው ሲወጣ እሱም እንደ ሰዎች እንደሚጨነቅ፣ እንደሚረበሽ፣ እንደሚፈራ እንደነሱ አድርገው ገምተውና ቆጥረውት እንደሆነ ነው የማስበው። እና ምናልባትም እዚህ ጋር የጠቀስኩት ነገር አለ። ባህሩ መርከብ ጀልባዋን ባህሩ ሲያሰጥማት አብሯቸው እንደሚሰጥም እነሱ ሲጠፉ አብሯቸው እንደሚጠፋ ነገር አድርገው ገምተውታል። ለዚህ ነው ስንጠፋ ምን አይልህም ምን ግድ አይልህም ምን እኛ ብቻ አይደለም ምንጠፋው አንተም እኮ ነው ስንጠፋ ነው አይደል? ይሄ ቃሉ አብሮ እሱንም የጨመረ ቃል ነው። እና እንደዚህ አይነት ሀሳብ አስበዋል እና ጌታ ኢየሱስ ግን እንደነሱ አልነበረም። እንደኛ አይደለም። ጌታ ኢየሱስ እሱ በጣም ልዩ ጌታ ነው። ተፈጥሮን ሁሉ የፈጠረ በተፈጥሮ ላይ ስልጣን ያለው አምላክ ነው። ጌታ ይመስገን። እና ቁጥር 39 ቅድም በኋላ እናገርበታለን ያልኩት ተመልከቱ። እነሱ ፈርተዋል፣ ተጨንቀዋል፣ ቀስቅሰውታል እና እሱ ነቃ። ከዛ ቁጥር 39 ነቅቶም ነፋሱን ምን አደረገው? ገሰጸው። ባህሩንም ዝም በል ጸጥ በል አለው። መርበሽበሽ የለም፣ መጨነቅ የለም፣ መፍራት የለም። በተፈጥሮ ላይ ስልጣን አለው ተፈጥሮን የፈጠረ እሱ ነው። ስለዚህ ነቃና እነሱ እያዩ እንደዚህ ነቃ ብሎ ነፋሱን ዘምበል ብሎ ገሰጸው። ባህሩንም ጸጥ በል ብሎ ተናገረ። ቃል ብቻ ነው ያወጣው ጌታ ኢየሱስ እና ይህንን ነገር አደረገ። ጌታ በተፈጥሮ ላይ ስልጣን ያለው ኃይለኛ ሁሉን የሚችል ኃይሉ ሊወሰን የማይቻል ጌታና ንጉስ ነው ጌታ ኢየሱስ ክርስቶስ። ስለዚህ አንዳንድ ሰዎች እኛ ጌታ ኢየሱስን የምናመልክን ሰዎች የሚያስቡን ዝም ብለን እንደሆነ ነው። ግን ዝም ብለን አይደለም በተፈጥሯችን ላይ ጌታ ያለው ስልጣን ያለው ጌታ ነው። እሱ በዩኒቨርስ ላይ ሁሉ ስልጣን ያለው ጌታ ነው እሱ እና እዚህ ጋር አንዳንድ ነገሮችን ኦብዘርቭ አድርግ ያለው ቅድም እንዳልኩት እና ነፋሱን ሲገስጽ የባህሩ የተናወጠበትን መነሻና ምክንያት ነው የገሰጸው። ነፋሱ ነው ባህሩን ያናወጠው፣ ምንጩ እሱ ነው። የባህሩ መናወጥ ባህሩን በኃይል እየተነሳ እንዲወድቅ ያደረገው ነፋሱ ነው። ስለዚህ ነፋሱን ገሰጸው። ከዛ በኋላ ውጤቱን ደግሞ የባህሩን መናወጥ ወዲያውኑ ገሰጸው እና ልክ እንደ አስቸጋሪ ልጅ አሁን አባቶች እናቶች አስቸጋሪ ልጅ ዝምበል ስቶፒት እንደሚሉት አይነት ነገር ነው። ጌታ ኢየሱስ ያለው ጀስት አቁም ዝምበል ነው ያለው፣ እና ወዲያውኑ ባህሩም ነፋሱም ታዘዘ። በጣም የሚገርም ነው። እኔ እዚጋ የጻፍኩት ነገር ጌታ ኢየሱስ ክርስቶስ የችግሩን ምንጭና ምንጩ የችግሩ ምንጭ ያስከተለውንም ችግር ሁለቱንም በአንድ ጊዜ የማቃለልና የማስወገድ ስልጣንና ችሎታ አለው። አሁን ጌታ የሱስ ክርስቶስ እንደዚህ ነው። ይሄንን አዩ ደቀ መዛሙርቱና በጣም ተገርመዋል። አሁን ቁጥር 41 ላይ ያለውን ቃል ተመልከቱ። ሌላውን ነገር ከመናገሬ በፊት ቁጥር 41 ላይ ደቀ መዛሙርቱ እጅግም ፈሮና እንግዲህ ነፋስም ባህርም የሚታዘዙለት ይሄ ማን ነው? ብለው ተባባሉ። በጣም የሚገርም ነገር ነው ያዩት። ደቀ መዛሙርቱ ቅድም ተመልከቱ፣ ችሎታቸው ውሱን እንደሆነ ያ ሁሉ እውቀታቸው፣ ኤክስፐርቲሳቸው ያ ሁሉ ጥረታቸው፣ ልፋታቸው ያላደረገውን ነገር በአንድ ጊዜ ችግሩንም ምንጩንም በአንድ ጊዜ በቃል ብቻ አቁም፣ ዝም በል፣ ጸጥ በል ብሎ ታላቅ የሆነ ጸጥታ ከመጣ በኋላ በጣም ነው የተገረሙት እና ባህሩ ካስፈራቸው ፍርሃት ያምን የተናወጠው ነገር ከረበሻቸው መረበሽ ይልቅ አሁን ታላቅ ፍርሃት አደረባቸውና እሱ ማን ነው እንዴ? ሰው ነው ብለን ነበረ። ባህር ማዘዝ የሚችል ነፋስ ማዘዝ የሚችል ይሄ ከሰው በላይ ነው። ጌታ ኢየሱስ ክርስቶስ እንደዚህ ነው። ከሰው በላይ ነው። የኛ ጌታ የኛ ኢየሱስ በተፈጥሮ ከሚያውቁት ነገር የተለየ ነው ጌታ ኢየሱስ የሚገርም ነገር ነው እኔ አሁንም አንዳንድ ነገሮችን አስተውያለሁ ነፋስ በጣም ኃይለኛ ነፋስ በሚነፍስበት ጊዜ በአንድ ጊዜ ጸጥ አይልም ነፋስ ቀስ እያለ ነው ጸጥ የሚለው ቀስ እያለ ቀስ እያለ ነው ኃይሉን ሊቀንስ የሚችለው እዚህ ጋር ግን የሆነው ነገር ምንድን ነው ከተፈጥሮ ከሚያውቁት ነገር ውጭ ነው ነፋሱን ዝም በል ብሎ ሲገስጸው ወዲያው ነው ዝም ያለው ባህሩን ደግሞ ተመልከቱ። እኔ ባህር ዳር አካባቢ ሄጃለሁ። የተወሰኑ በተለይ ዩኬ ውስጥ ብትኖሩ፣ ዩኬ ማለት በባህር የተከበበች ደሴት ናት። ተለቅ ያለች ደሴት ናት። እና በሁሉም አቅጣጫ ባህር ጋር ትሄዳላችሁ። እና ባህር ጋር ስትሄዱ የባህር ታይድ የሚባል ነገር አለ። እና ማዕበሉ በሙሉ ታይድ ያመጣል። ከዛ በኋላ እንደገና ደግሞ ተመልሶ ይሄዳል ታይዱ። እና ማዕበል በሚመጣበት ጊዜ እንደዚህ በቀላሉ እንትን አይልም፣ አይቆምም። ነፋሱ ያመጣዋል። ነፋሱ እየነፈሰ እያለ ኃይለኛ የሆነው ማዕበል ነፋሱ ሲያቆም መወዛወዙን አያቆምም። ወዲያው ነው አሁን እዚህ ጋር የምታዩት ነገር። ግን ያ በከፍተኛ ደረጃ እስከ ሰማይ የደረሰ የሚመለሰው የባህሩ ማዕበል ወዲያውኑ ነው ምን ያደረገው ጸጥ ያለው እና ቃሉ የሚለው ታላቅ ጸጥታም ሆነ ነው የሚለው። ቁጥር 39 ላይ ተመልከቱ እና አርባ ላይ፣ ዝም በል ጸጥ በላለው ነፋሱም ተወ፣ ታላቅ ጸጥታም ሆነ። ይሄ ነው በጣም ያስፈራቸው ደቀ መዛሙርቱን እና በአንድ ጊዜ ሁሉ ነገር እንደዚህ ትክክል ከሆነ ይሄ የተለየ ችሎታ ነው። አዎ ጌታ ኢየሱስ ክርስቶስ የተለየ ችሎታ አለው። ከእኔ የተለየ ከአንቺ የተለየ ከአንተ የተለየ ችሎታ አለው ጌታ ኢየሱስ ምክንያቱም እሱ አምላክ ነውና፣ እግዚአብሔር ይመስገን እና ይህንን ጌታ ማመን ይህንን ጌታ መታመን እጅግ በጣም አስፈላጊ ነው። እሱ ሙሉ ስልጣን አለው። አሁን ቀጥሎ የምናገርበት ነጥብ ጌታ ኢየሱስ በእኛም የህይወት ማዕበሎች ላይ ሙሉ ስልጣን አለው። የህይወት ማዕበል መጀመሪያ ላይ የባህሩ ላይ ጉዞ ምሳሌነት ብዬ ስናገር የህይወት ማዕበል ያጋጥመናል። የህይወት ማበ ማዕበል አይቀሬ ነው። ማዕበል በልዩ ልዩ ደረጃ በልዩ ልዩ ሁኔታ ውስጥ በእድሜያችን ሁሉ ልክ ይመጣል እና የህይወት ማዕበላችን ሲነሳ፣ አንድ ነገር ማወቅ ያለብን እኛ በትክክል የዳንን ሰዎች ከሆንን ማዕበል በሚነሳበት ሰዓት ጌታ ኢየሱስ ክርስቶስ ከኛ ጋር ነው። ይገርማችኋል። አማኞች ከሆናችሁ ጌታ ኢየሱስ ክርስቶስ ማዕበልም ውስጥ ሁኑ ውጭም ሁኑ የትም ሁኑ የትም ሁኑ ከእናንተ አይለይም። ማዕበሉ በህይወታችን የሚነሳው ማዕበል ሊያሰጥመንና ሊያጠፋን እቅድና ዓላማ ቢኖረም እንኳን ጌታ ኢየሱስ ክርስቶስ ግን እንዳያሰጥመን እንዳያጠፋን እኛን ከመታደግና እኛን ከማዳን ወደ ኋላ አይልም። ለዚህ ነው ይህንን ቃል ይህንን ቦታ በትክክል መረዳት በጣም ጠቃሚ ነው ለክርስቲያኖች። ምክንያቱም እኛ በዚህ በተሰበረ በኃጢአት በወደቀ ዓለም ውስጥ ነው ያለ ነው። አንዳንድ ሰባኪዎችና አንዳንድ አስተማሪዎች ነገር ተሳክቶልን እንደምንኖር ይናገራሉ። እንዳውም አንዳንዶቹ ምን ይላሉ? በኪሳችሁ ውስጥ ያለውን ትልቁን ገንዘብ እዚህ ለእኛ አምጥታችሁ ከሰጣችሁ ነገና ተነጎዳ በሰላም ትኖራላችሁ ብለው የውሸት ቃል ኪዳን ሁሉ ይናገራሉ። ይሄ ኮምፕሊትሊ የሰይጣን ትምህርት ነው። የእግዚአብሔር ቃል ትምህርት አይደለም ይሄ። እኛ የምንኖረው በዚህ በተሰበረች ዓለም ውስጥ ነው፣ በኃጢአት በዘቀጠች ዓለም ውስጥ ነው። እና በዚህ ዓለም ውስጥ ማዕበሎች ሊነሱ ይችላሉ፣ በግል ህይወታችን በማህበረሰብ ውስጥ እንዲሁም ደግሞ በሚኖረን የወደፊት እና ግን የሚገርመው ነገር ትልቁና እውነተኛው ነገር ማመንና ማወቅ ያለብን እኛ እውነተኛ አማኞች ከሆንን ጌታ ኢየሱስ ክርስቶስ በማዕበል ውስጥ በችግር ውስጥ በፍጹም በፍጹም ጥሎን አይጠፋም። እሱ ከእኛ ጋር ነው የሚሆነው እና እዚህ ደቀ መዛሙርቱ ያሰቡትን ነገር ልንገራችሁ። አሁን ጌታ ኢየሱስ ክርስቶስ ስለተኛ ችላ ያላቸው የሚሆነውን ነገር የማያውቅ በነሱ ህይወት ውስጥ ያለውን ፍርሃትና ድንጋጤ የማይረዳ ዝም ብሎ ምንም ነገር የማያውቅ አድርገው ነው ያሰቡት። እንደነሱ ጴጥሮስ በዮሐንስ ውስጥ ያለውን ችግርና ማዕበል አያውቅም። ጌታ ኢየሱስ ግን ያውቃል። ስለዚህ ይሄ ጌታ ኢየሱስ ክርስቶስ የሚያጋጥመንን ውጣ ውረድ የሚያጋጥመንን ችግር የሚያጋጥመንን፣ በተፈጥሯችን ውስጥ እንኳን የሚነሳውን ማዕበል በደንብ ያውቀዋል። የማያይ፣ የማይሰማ የማያውቅ ሊመስለን ይችላል፣ ግን ያያል፣ ይሰማል። ድሮ እናንተ ብዙ ላታውቁ ትችላላችሁ። አንድ በጣም ልቤን የሚነካ መዝሙር ነበረ። ያየኛሎይ ልቤ ሲሰበር የሚል ታውቃላችሁ። ያየኛሎይ ልቤ ሲጨነቅ፣ የነፍሴን ሰላም ስሻ፣ ህይወት ስትመረኝ፣ ስንገላታ አምላኬ በቅርብ አለ ወይ የሚል መዝሙር ነው። አዎን ያያል ይረዳኛል ሳዝን ልቡ ይነካል። በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ መቼ ተወኛል። በጣም የሚገርም መዝሙር ነው። ጌታን ከመቀበሌ በፊት እንኳን ሰምቻ ቃሉ ያየኛል ወይ? ችግር ሲመጣ ህይወት ሲመረኝ የነፍሴን ሰላም ስሻ ያየኛል ወይ? ከምወዳቸው ስለይ ሳዝን ስተክዝ እምባዬ ሲፈስ ያየኛል ወይ? አዎ ያየኛል ጌታ ኢየሱስ ያየናል ጌታ ኢየሱስ የማያየን ሊመስለን ይችላል። ያየናል፣ ስንጠራው ይሰማናል። እሱ በእኛ ማዕበሎች ላይ ይነሳል። ማዕበሎቻችን የተለያዩ ሰዎችን ያሰጠሙ፣ ሰዎችን ያሳበዱ ሊሆኑ ይችላሉ፣ ግን በማዕበሎቻችን ላይ ይነሳል። ተነስቶም ጌትነቱን፣ ፍቅሩን፣ ወዳጅነቱን፣ አዳኝነቱን በደንብ ያሳየናል ጌታ ኢየሱስ ክርስቶስ። ያየናል፣ ያይሻል፣ ያይሃል። ጌታ ኢየሱስ ክርስቶስ በማዕበሎቻችን ላይ ሙሉ ስልጣን ያለው የሚያይ፣ የሚያስብልን፣ የሚወደን፣ የሚጠነቀቅልን፣ ከማንም በላይ የሚቀርበን ጌታ ነው። ጌታ ይመስገን። ይህንን በልባችንና በሕይወታችን መያዝ ይኖርብናል። ከዚህ የተነሳ ነው አሁን የሚቀጥለውን ነጥብ እንደዚህ ብዬ ያስቀመጥኩት፣ በሕይወት ማዕበል ጊዜ የሚረዳ ነገር እና አንዳንዶች የሚል ሶስት ነጥብ አስቀምጫለሁ እዚህኛው ላይ። እና እንግዲህ ጌታ የሱስ በተፈጥሮ ላይ ስልጣን አለው። በእኛም ማዕበል ላይ ስልጣን አለው እና ልንጠራጠረው ላናምነው በእውነት አይገባም። ልናምነው ልንደገፍበት የሚገባን አምላክ ነው። ግን በዚህ ወቅት በማዕበል ወቅት ምንድን ነው ሊረዳን የሚችል ነጥብ ብላችሁ ብትጠይቁኝ ሶስት ጊዜ አንዳንዶች አንዳንዶች የሚል አስቀምጫለሁና እነዚህን ላንብብላችሁ አንዳንዶች ማዕበሉን የህይወት ማዕበል ሲያጋጥማቸው ውጣውረድ ሲያጋጥማቸው በራሳቸው ጥበብ በልምምዳቸው አንዳንዶች በግትርነት ያለ እምነት ለመግጠም ይሞክራሉ እና ደቀ መዛሙርቱ ሞክረው አልተሳካላቸውም። አንዳንድ ሰዎች ግትሮች ናቸው። ኧረ ባካችሁ ይሄ ማዕበል ልትወጡት የምትችሉት እንዲህ ነው። ይሄንን መንገድ መከተል አለባቸው ሲሏቸው ወይም ስንላቸው አይ የለም፣ እኔ ገጥመዋለሁ እኔ እፋለመዋለሁ ብለው ሲሄዱና ሲላላጡ ሲገሸላለጡ፣ ሲዋረዱ አይተናልኛ። ስለዚህ አንዳንዶች እንደዚህ ያደርጋሉ፣ ግን ውጤቱ በጣም አስፈሪ ሆኖ አይቼዋለሁ እኔ። አንዳንድ ጊዜ ሰዎች ለምን እንደሚያብዱ ታውቃላችሁ? አይምሯቸውን እንደሚሰቱ ሜንታል ብሬክዳውን ለምን እንደሚያጋጥማቸው በህይወታቸው የሚነሱ ማዕበሎችን በገዛ ችሎታቸውና ጥበባቸው፣ አስተያየታቸው፣ መንገዳቸው ሊገጥሟቸው ሲሞክሩ አይምሯቸው ከሚችለው በላይ ይሆንና ፌል ያደርጋል አይምሯቸው ከዛ የተነሳ የመድኃኒት ተጠቃሚዎች ነው የሚሆኑት በህይወታቸው ዘመን ሁሉ። ብዙ ሰዎች ልጠራላችሁ ይችላሉ እንደዛ እና ሞክረው ደቀ መዛሙርቱ አልተሳካላቸውም። እና እንደዛ እንዳንሆን እግዚአብሔር አምላካችን ይፈልጋል። ቁጥር አርባ ላይ ብትመለከቱ ደቀ መዛሙርቱ ሞክረዋል ግን በፍርሃት ተውጠዋል ፍርሃት እንደፈሩ በኋላ ነው የጌታን ስልጣን ካዩ በኋላ ጌታን የመፍራት ፍርሃታቸው ነው የታየው ግን ፈርተው ነው ጌታ ኢየሱስን የቀሰቀሱት እንዲህ የምትፈሩ ስለ ምንድን ነው እንዴትስ እምነት የላችሁም ብሎ ተቆጥቷቸዋል ጌታ ኢየሱስ ክርስቶስ በራሳቸው መንገድ ሊገጥሙ ሞክረው አልተሳካላቸውምና ጠፋን ነው ያሉት አዎ አለማበዳቸው መልካም ነው በጣም ተጨንቀው ነበር። በጣም ተረብሸው ነበር። ያንን ነው ጌታ ኢየሱስ ክርስቶስ የነቀፈው። ለምን ፈራችሁ? ለምን ተጨነቃችሁ? ለምን እምነት የላችሁም? ምክንያቱም በራሳችሁ መንገድ፣ በራሳችሁ ችሎታ ልትገጥሙት ሞከራችሁ እና ዛት ኢዝ ኢምፖሲብል። አንድ ነገር የሚያዋጣ ነገር ቢኖር የህይወት ማዕበል ሲያጋጥም ወደ ጌታ ወደ ኢየሱስ ክርስቶስ መዞር ብቻ ነው። ሌሎቹን አንዳንዶች ልንገራችሁ፣ አንዳንዶች ማዕበሉን በራሳቸው ኃይል ለመግጠም ሞክረዋል። እዚህ ዓለም ላይ ብዙ ትምህርት የሚያስተምሩ ሰዎች አሉ። ሰልፍ ኮንፊደንስ በጣም ጥሩ ነው። ሰልፍ ኮንፊደንስ ማዳበር አለባችሁ። በራሳችሁ መተማመን በራሳችሁ አንዳንድ ነገሮችን ለማድረግ መሞከር ጥሩ ነው። ጥሩ ይመስላል፣ ግን እኛ በወደቁ የሰው ልጆች ታሪክ ውስጥ ነው ያለ ነው። አዳምና ሔዋን በኃጢአት ወድቀዋል። ስለዚህ የወደቀ በኃጢአት የወደቀ ተፈጥሮ አለን። ልንተማመንበትና ልንደገፍበት የሚገባን ነገር ጌታ ኢየሱስ ክርስቶስ ብቻ ነው። ደቀ መዛሙርቱ አሁንም በራሳቸው ኃይል ለመግጠም ሞክረዋል። መሞከር ይቻላል፣ ውጤቱ ግን ሽንፈት ነው። ስለዚህ በህይወታችን ዘመን የሚያጋጥሙንን ከባድ ከባድ ፈተናዎች ልንወጣቸው እንድንችል መንገድ እና ቀዳዳ የከፈተልን እግዚአብሔር ነው እና በራሳችን መንገድ በራሳችን ኃይል እንዳንሄድ፣ ግን በጌታ ላይ እንድንደገፍ ከሱ ኃይል እንድናገኝ፣ የመለኮት ኃይል ከሱ የመለኮት ስልጣን ከሱ የመለኮት ጥበብ እንድናገኝ፣ ጌታችን ኢየሱስ ክርስቶስ ይህንን አስደናቂ ምሳሌ እዚህ ጋር ትቶልናል። ለዚህ ነው አይምሯቸውን ስተው ብዙ ሰዎች ያለ መድኃኒት የማይኖሩ ሆነዋል ያልኳቸው አንዳንዶች ወደ ሰዎች ይሄዳሉ። የሚገርም ነገር ነው። አሁን ደቀ መዛሙርቱን ተመልከቱ። እዚ ጋ ተመካክረዋል። በእርግጥ ምን ይሻላል እና የውሃ መቅጃ ባልዲዎች አምጥተውም ሁሉም የራሳቸውን ጥረት አድርገዋል። ግን አንዳንድ ሰዎች እንደ ደቀ መዛሙርቱ ጥረት አድርገው ሲከሽፍ ወደ ጌታ አይደለም የሚሄዱት። አንዳንድ ሰዎች ወደ አንዳንድ ሰዎች ይሄዳሉ። ሰዎችን ማማከር በጣም ጥሩ ነው። ግን ማዕበሉ በራሳቸው ላይ እያፏጨ፣ አንዳንድ ሰዎች በራሳቸው ላይ ማዕበሉ እየተነሳ እያዩት የሚያስፈራ የሚያሰጥም ሆኖ የት ብንሄድ ጥሩ ነው ብለው በማሰብ አገር ለቀው አገር የሆነ ጋ ብንሄድ፣ እከሌ ጋ ብንሄድ፣ እከሌ ጋ ብንሄድ ይሻላል ብለው የሚጓዙ ሰዎች አውቃለሁ። ሁሉም አልተሳካላቸውም። ኢትዮጵያ ውስጥ እያለን ኖርማሊ፣ ለበሽተኞች እኛ እንጸልያለን። እግዚአብሔር ከፈቀደ ያድናቸዋል። እግዚአብሔር ካልፈቀደ የእግዚአብሔርን እጅ ጠምዝዤ ማስፈወስ አልችልም። እኔ ይቻላል እንዴ? አይቻልም። ግን አንዳንድ ሰዎች ናይጄሪያ ካልሄድን የሆነ ሰውዬ እዛ የሚፈውሳል ብለው ሲሄዱና ሬሳ ተሸክሞ ሲመለሱ አይተናል። አንዳንድ ሰዎች ደቡብ አፍሪካ እንሄዳለን ኧረ፣ ተው አትሄዱ። እግዚአብሔር እኮ ደቡብ አፍሪካ ብቻ አይደለም የሚሰራው። እዚህ እዚህ ከባ ከባ የካፌ ወደቀ ባቄላ ከሚያክለው ፓስተር አይለ ልዑል ጋር ይሰራል እግዚአብሔር። እዚህ እሱ ይፈውሳል፣ እዚህ እሱ ያድናል፣ እዚህ እሱ ሰዎችን ይመራል። እዚህ በትክክል አይቻለሁ ባይኔ። ግን ሰዎች ያንን አንሰማም ብለው ሄደው ሬሳ ይዘው ተመልሰዋል አንዳንዶች እግዚአብሔር የሚሰራው እዛ ስለሄዱ እዛ ስለሄዱ ይመስላችኋል። ውሸት ነው። እግዚአብሔር አምላካችን እዚህ አሁን የሚሰራ አምላክ ነው። ደቀ መዛሙርቱን ተመልከቱ። ደቀ መዛሙርቱ ወደ ሌላ ቦታ ለመሄድ ቢያስቡ ማዕበሉም አይፈቅድላቸውም፣ ሁኔታውም ሁኔታውም አይፈቅድላቸውም። ግን የሚሻለው ጥበብ የሚሻለው ጥበብ ወደ ጌታ ወደ ኢየሱስ ክርስቶስ መምጣት ነው። እና ስለዚህ እንደ አንዳንዶች እንዳታደርጉ ነው ጌታ ኢየሱስ ክርስቶስ የሚፈልገው። ጌታ ኢየሱስ ክርስቶስ የእኛ እንጀራ አባት አይደለም፣ የእኛ እንጀራ ምናምን አይደለም። እሱ እውነተኛ አባታችን ነው። በሱ የዳንን ከሆነ ጸሎታችንን ይሰማል። የእኛን እምነት በትክክል የሚመለከት አምላክ ነው። የሚፈልገው ነገር እምነታችንን ነው ወደ እሱ መተን፣ በእውነተኛው መንገድ፣ በትክክለኛው መንገድ። ጥበብ ስጠኝ ብንለው ይሰጠናል። ማስተዋል ስጠኝ ይሰጠናል። ጤና ስጠኝ ይሰጠናል። ጠብቀኝ፣ ይጠብቀናል። የእከሌ እከሌ እከሌ የሚባሉ ሰዎች ስላሉ አይደለም። እሱም እነሱም ልክ እንደኛ ናቸው። ከኛ ከሰዎች መካከል ምናልባት በጥሪ ካልሆነ በስተቀር ልዩ ችሎታ በዚህ በሰማያዊው እና በመለኮታዊ ነገር ያለው ሰው ሊኖር አይችልም። ለሁላችንም የተሰጠን አንድ አይነት ጸጋ ነው። ክብር ለእግዚአብሔር ይሁን። ስለዚህ አንዳንዶች በጣም ተሳስተዋል። አሁንም አሁንም የሚሳሳቱ ሰዎች አሉ። እኔ እዚህ በሬዲዮ አስተምራለሁ አይደለም? እና አንዳንድ ሰዎች እሬ ኔ ተምታቶብኛል ብሎ ጥያቄ ይጠይቃሉ። አዎ፣ የተምታታባችሁ ለምንድን ነው እንደ እግዚአብሔር ቃል ስለማትሆን እንደ እግዚአብሔር ቃል ስለማትሄዱ ነው። እንደ እግዚአብሔር ቃል ስለማትኖሩ ነው። የእግዚአብሔር ቃል የሚለውን ስለማትከተሉ ነው። እዛት ይዜት የእግዚአብሔር ቃል ግልጽ ነው። በሁሉ ነገር እንደ እግዚአብሔር ቃል የምንሆን ከሆነ መምታታት የሚባል ነገር የለም። ጌታ የፈቀደው በህይወታችን ይሆናል። ጌታ ያልፈቀደው በህይወታችን አይሆንም። ስለዚህ ብዙ ሰዎች ወደ ሰዎች በመሄድ በህይወት ውዥንብር ውስጥ በህይወት መምታታት ውስጥ እና እግዚአብሔርን በመጠራጠር እግዚአብሔርን እና አገልግሎቱን በጥያቄ ውስጥ በማስገባት ነው እየተመላለሱ ያሉት። እና ለእኔና ለእናንተ ግን እግዚአብሔር የሚናገረን ነገር በእግዚአብሔር ላይ እንድንታመን ታግሰን እግዚአብሔር ጋር እንድንመጣ ማዕበልና ወጀብ ሲነሳ ወደ የትም ሳንሄድ ወደ ጌታ የሱስ ክርስቶስ እንድንመጣ ነው እየመከረን ያለው እና ትክክለኛ እርምጃ እና ቀላሉ እርምጃ የሚለውን የመጨረሻውን ሀሳቤን ከዚህ ቃል ላይ እናገርና ወደ መደምደም እመጣለሁ። ይሄ ታሪክ የሚያመለክተን ቁጥር አርባ ላይ እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም ነው ያለው። ጌታ ኢየሱስ ክርስቶስ በህይወት ማዕበል ወቅት መጨነቅ፣ መፍራት፣ መረበሽ፣ መርበትበት አያዋጣም። የሚያዋጣው ነገር በህይወት ማዕበል ወቅት በጌታ በኢየሱስ ክርስቶስ ባመንበት በጌታ በኢየሱስ አምኖ መቆምና መጽናት ነው። በእንዲህ አይነት ሁኔታ የህይወት ማዕበል ሲነሳ አለማመን አያዋጣም፣ ማመን ግን ያዋጣል። ተመልከቱ ጌታ ኢየሱስ ክርስቶስ የጠየቀውን ጥያቄ ደቀ መዛሙርቱን እንዴት እምነት የላችሁም? እኔ ከእናንተ ጋር ነኝ። ማዕበል ተነስቷል። ኦፍኮርስ ተኝቻለሁ። እዚህ ግን እኔ እኮ ከእናንተ ጋር ነኝ እና የእኔ ተከታዮች ናችሁ እና የኔ ተከታዮች የኔ አማኞች ናቸው ደግሞ እሰራ የነበረውን ነገር ሁሉ አይታችኋል ማዕበል ቢነሳ እኔ ከእናንተ ጋር እያለሁ በፍጹም ልትሰጥሙ አትችሉም በእኔ ብታምኑ ኖሮ ብትሰጥሙም እንኳን ኢሚዲየትሊ አወጣችኋለሁ በእኔ ብታምኑ ኖሮ ጌታ የሱስ ክርስቶስ እምነት ይኑራችሁ ነው የሚለው ይሄ እምነት በእኔና በእናንተ ህይወት በጣም አስፈላጊ ነው ወደ ጌታ መምጣት እሱንና ስልጣኑን ችሎታውን መተማመን ያዋጣል እሱ ሰው አይደለም ዝም ብሎ ዝም ብሎ ሃይማኖት ጀምሮ ሃይማኖት ጀምሮ ለሰዎች ሰጥቶ ወርውሮ ወደ ሰማይ ሄዶ የጠፋ አይደለም። ጌታ ኢየሱስ ሃይማኖት ጀመረ ኦፍ ኮርስ፣ ግን ሁልጊዜ ከናንተ ጋር እሆናለሁ ብሎ በገባው ቃል መሰረት አሁንም በመካከላችን ጌታ ኢየሱስ አለ። ስለዚህ በጌታ ታመኑ፣ በእሱ ታመኑ። ማዕበሉ ማዕበሉን ያዝልናል፣ ሰላምና እረፍት ይሰጠናል። እሱ ስልጣንና ችሎታ አለው። በሱ ስልጣንና ችሎታ ተማመኑ። ሁል ጊዜ ከሱ ጋር ተራመዱ። በሱ ጥላና ጥበቃ ውስጥ ሁኑ። እሱ ሺ ከግራችሁ፣ ሺ ከቀኛችሁ ቢረግፍ እንኳን እናንተም በመጠበቅ የታወቀና ታማኝ ሆኖ የሚጸና ነው። ይህንን እውነት ወደ ማጠቃለል ስመጣ በወንድሜ በቴዎድሮስ አንድ ጊዜ የሆነውን ነገር ምሳሌ ልንገራችሁ። አንድ ጊዜ ዘመቻ ላይ ነበሩ። የዩኒቨርሲቲ ተማሪዎች አይደለም እና ጓደኞቹ አም ነው የአጼ እና የሆነ ነገር ተናግሯል አይደል? አሁን እግዚአብሔር እዚጋ አንድ ነገር ቢመጣ እግዚአብሔር ያድና አሉ የሚል ነገር ተናገሩ። መናገር አልነበረባቸውም። አጼ ው እግዚአብሔር ያድናል አለ እና እየሄዱ እየሄዱ ምንድን ነው የሆነው? የሆነ ሰው የሆኑ ወታደሮች መጡ እና ከሆነ ክልል ውጭ ወታቸዋል መሰለኝ እና እነዛ ወታደሮች መጥተው እነ ዘቤን ዘበነን ሲወግሯቸው አጼን አንድም ሰው አልነካውም። እና በኋላ ሲመለሱ አንተ ያልከው እግዚአብሔር እኮ አዳነህ አሉት ብለዋል። አይደለም አልረሳሁትም። እና እውነት ነው እግዚአብሔር ማዕበልና ወጀብ ሲነሳ እኛን አሳልፎ የሚሰጥ አምላክ አይደለም። ሰዎች ሞኞች አድርገው ሊቆጥሯችሁ ይችላሉ። እናንተ ሞኞች አይደላችሁ። የሰማይ ጥበቃ የሚላክላችሁ ሰዎች ነው የምትሆኑት። ጓደኞቻችሁ እዚህ ጋር እየተወገሩ እናንተ ካልተወገራችሁ እንግዲህ ተአምር ሊሆን አይገባም ይሄ። እና እነሱ እኮ በሰደፍ ተረግጠዋል፣ ግን እሱ ብቻ ነው ያልተረገጠው እና ያንን ያደረገ ማን ነው? እግዚአብሔር ነው። ስለዚህ ማዕበልና ወጀብ ሲነሳ በእግዚአብሔር መታመንና በእግዚአብሔር መደገፍ እንዳላችሁ እንድትጠበቁ እንድትወጡ እንድትድኑ የሚያደርግ ነገር ነው እና በእግዚአብሔር ታመኑ። እግዚአብሔር ይረዳቸዋል። እግዚአብሔር አሳልፎ አይሰጣቸውም። እግዚአብሔር ይመስገን።